ከአደስጌ ደንጌ ቀበሌ ወደ ጎርጎራ ወደብ ባለፈው አርብ ሐምሌ 9 2013 ዓ ም ምሽት ጉዞ ጀምራ የነበረችው ጀልባ ድንገት መሰወሯ ከታወቀ አንስቶ በሐይቁ ላይ ላለፉት ሁለት ቀናት በጀልባና በዋናተኞች በተካሄደ አድካሚ ፍለጋ የሰባት ሰዎች አስከሬን መገኘቱን በማዕከላዊ ጎንደር ዞን የምስራቅ ደንቢያ ወረዳ ፖሊስ ጽህፈት ቤት ኃላፊ ምክትል ኮማንደር ቸርነት አስማረ ገልጸዋል። ከአርብ ጀምሮ እስካሁን ድረስ ጀልባ ከአዲስ ጌድንጌ ምስራቅ ደንቢያ ወረዳ ተነስታ አዲስ ጌድንጌ ከምትባለው ቀበሌ መነሻዋን አድርጋ ወደ ጎርጎራ በመጓዝ ላይ እያለች አጠቃላይ ከቦታዋ ባለመድረሱ በደረሰን ጥቆማ መሰረት እንግዲህ ወይም በነበረው በማበል ምክንያት ሊሆን ይችላል፣ ወይም ድንቹ ጭና ስለነበረ ድንቹ በላይም ሰውም ጭና ስለነበረ ከአቅም በላይ ስለዚህ ወይም ሰምጣ ሊሆን ይችላል በሚል ጀልባዎችን እና ባለሙያን በማሰማራት ሕብረተሰቡንም በጋራ በማሳሰብ ፍለጋ የሰነበት ነው። ያው ዛሬ እንግዲህ የአረፋፋድ አካባቢ ላይ ያው በፍለጋ በዋናም ጀልባዎችን በመንቀሳቀስ የሰባት ሰዎች አስከሬን አግኝተናል። ዛሬ አስከሬኖቹ ጣና ሐይቅ በሚያዋስናቸው በጉርጎራ ና አደስ ደንጌ በተባለ የገጠር ቀበሌ መካከል በሐይቁ ላይ ማዕበል ላይ ተገፍተው ዛሬ ንጋት ላይ ተንሳፈው መገኘታቸውን ኮማንደር ቸርነት ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።